ሰላም ጤና ይስጥልን እንደምናምሽታችኋል፣ አድማጮች የረቡዕ ሰኔ 17 2017 ዓ ም መሰናዶቻችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ ቆንጅት ታየና ሄኖክ ሰማግዜር ነን። በምሽቱ ዝግጅት የኢትዮጵያ አየር መንገድ ከአዲስ አበባ በደብሊን በኩል ወደ ሎስ አንጀለስ የጀመረው በረራ በዩናይትድ ስቴትስ ትልቁን የካሊፎርኒያ ምጣኔ ሀብት ከኢትዮጵያ ጋር ለማገናኘት ፋይዳ ይኖረው ይሆን? international trade is not only selling products and services. ዓለም አቀፍ ንግድ ማለት ምርቶችንና አገልግሎቶችን መሸጥ ብቻ እንዳልሆነ እንረዳለን። ዓለም አቀፍ ንግድ መረጃ መለዋወጥ ጭምር ነው። በጋራ የመግባቢያ ሰነዱ ላይ ልናደርግ የምናስበው ይህንን ነው፣ የበለጠ የኢኮኖሚና የንግድ መረጃዎችን መለዋወጥ። ካርሎስ ቫልደራማ ይባላሉ። የሎስ አንጀለስ ከተማ የንግድ ምክር ቤት ወኪል ናቸው። ድምጻቸውን የሰማ ነው ዝርዝሩ ዘገባ ይኖረናል። ከሳሃራ በታች ለሚገኙ የአፍሪካ ሀገሮች የመብራት ኃይል አገልግሎትን ለማጎልበት የሚያስችል ሕግ በአራት የዩናይትድ ስቴትስ ምክር ቤት አባላት መቅረቡ ተገለጸ። በሁለተኛው አጋማሽ ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና ሴቶችና ቤተሰብ ፕሮግራሞች ተካተዋል። ለሁሉም እስከ አራት ሰዓት አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማ። ከሁለት ዓመታት በፊት የደቡብ ሱዳን ፕሬዝዳንት ሳልቫ ኪርን ከስልጣን ለማስወገድ በተደረገ መፈንቅለ መንግስት የተሳተፉና በሀገር መክዳት ወንጀል ተከሰው በእስር የነበሩ ፖለቲከኛ ገዢው ፓርቲ ኤስፒኤልኤምን ዋና ጸሐፊ ሆነው ተሹመውበታል። ዋኬ ሲሞን ውዱ ለቪኦኤ ከጁባ የፓጋን አሙምን ሹመት አስመልክቶ ያደረሰን ዜና ቀጥሎ ይቀርባል። ል ስፒም ሪ ራል sፒልም ድ ፓጋን ሙምአን ኢቶ የደቡብ ሱዳን ገዢ ፓርቲ ኤስፒኤልም ምክትል ዋና ጸሐፊ ናቸው። ፓጋን አሙም ወደ ገዢው ፓርቲ መቀላቀላቸውን ይፋ ሲያደርጉ ነው። ቀደም ሲል የሰማ ነው። አሙም ትላንት ምሽት ጁባ በሚገኘው የፓርቲው ዋና ጽህፈት ቤት ቃለ መሐላ ፈጽመዋል። ፕሬዚዳንት ሳልቫኪር እና የኤስፒኤልም ማዕከላዊ ኮሚቴ አባላት ፓጋን አሙም እጃቸውን መጽሐፍ ቅዱስ ላይ ጭነው ቃል ሲገቡ ተመልክተዋል። ሚስተር አሙም ከቃለ መሐላ ስነ ስርዓቱ በኋላ ባሰሙት ንግግር ከሁለት ዓመታት በፊት በደቡብ ሱዳን የእርስ በርስ ጦርነቱ በተቀሰቀሰ ወቅት የነበረውን የሐሳብ ልዩነት ተከትሎ የታሰሩ ፖለቲከኞችን እጣ ፈንታና ሀገሪቱን ወደፊት ለማራመድ ወሳኝ አቅጣጫ ነው ብለዋል። የቀድሞ ታሳሪዎች ስሜት የለንም። አሁን ኤስፒኤልኤም እንዲዋሃድ ወዳጆቻችንን በማስታረቅ ስራ እንሰማራለን። ኤስፒኤልኤም ወደ ቀድሞ ክብሩ እንዲመለስም እንጥራለን። ፓጋን አሙም በሀገር መክዳት ወንጀል የቀረበባቸው ክስ ተሰርዞ ከስር ከተፈቱ በኋላ ለዓመት ያህል በደቡብ ሱዳን አልኖሩም። በዚህ ሳምንት ሰኞ ወደ ጁባ ሲያመሩ በሀገራቸው ያለውን የእርስ በርስ ግጭት በመቻቻል መቅረፍ አልመው እንደሆነ ገልጸዋል። የተባበሩት መንግስታት ድርጅት ማዕከላዊ አፍሪካ ሪፑብሊክ ውስጥ ካሰማራቸው ሰላም አስከባሪዎች መካከል በአንድ ሌላም ክፍለ ጦሩ በልጆች ላይ ወሲባዊ ጥቃት በመፈጸም የተጠረጠሩ ወታደሮች መገኘታቸውን አስታወቀ። የድርጅቱ ቃል አቀባይ ስቴፋን ዱጃሪክ የወታደሮቹን ማንነትና ከወዴት ሀገር እንደሆኑ የተናገሩት ነገር የለም። ይሁን እንጂ ድርጊቱ መፈጸሙ ከተረጋገጠ ከባድ የድርጅቱን መርሆች ላይ የተፈጸመ ጥሰት ይሆናል ብለዋል። ባለፈው ዓመት አስራ አራት ፈረንሳውያን ወታደሮች በማዕከላዊ አፍሪካ ሪፑብሊክ ልጆች ላይ ወሲባዊ ጥቃት ፈጽመዋል ተብለው እየተመረመሩ እንደነበረ የሚታወስ ነው። አንድ የስደተኛ ካምፕ ጥበቃ ላይ የነበሩት ወታደሮች የተራቡ ልጆችን ቀረብ እያሉ ምግብና ውሃ በመስጠት ወሲብ ይፈጽሙባቸዋል ሲሉ ነው እማኞች የተናገሩት። የቻድና የኢኳቶሪያል ጌኒ ወታደሮችም በተመሳሳይ ተግባር ተጠርጥረው እንደነበረ የሚዘነጋ አይደለም። ዊኪሊክስ የተባለው ድረገጽ ዩናይትድ ስቴትስ የአሁኑን የፈረንሳይ ፕሬዚዳንት ፍራንሷ ኦላንድን ጨምሮ ሶስት ተከታታይ የፈረንሳይ መሪዎችን ሰልላለች ብሎ ያሰራጨውን ተከትሎ የደህንነት ጉዳይ አስተባባሪ ባለሥልጣኗን ወደ ዋሽንግተን ዲሲ ልትልክ መሆኑ ተገለጠ። የፈረንሳይ መንግሥት ቃል አቀባይ ስቴፋን ፎ ዛሬ ለጋዜጠኞች በሰጡት ቃል ባለሥልጣኑ ወደ ዩናይትድ ስቴትስ የሚሄዱት ስለላው መቆሙን ለማረጋገጥ ነው ብለዋል። ሚኒስትሮቻችን በእጅ ስልኮቻቸው ሲነጋገሩ እንዲጠነቀቁ ተነግሯቸዋል ያሉት የፈረንሳዩ ቃል አቀባይ በአገሮች መካከል ተቀባይነት የሌለውና ሊገባን የማይችል ነው ብለዋል። ፈረንሳይ ወዳጆቿን አትሰልልም ሲሉም አክለዋል። የዩናይትድ ስቴትስ የብሔራዊ ደህንነት መስሪያ ቤት ኤንኤስኤ ባለፉት ሶስት መሪዎች ላይ ስለላ አካሂዷል የሚለው የዊኪሊክስ ሰነድ በፈረንሳዩ አሉታዊ ጋዜጣ ሊበራሲዮንና ሚዲያ ፓርት በሚባል መርማሪ ድረገጽ ላይ ወጥቷል። የሰነዶቹ ትክክለኛነት ለጊዜው አልተረጋገጠም። በፈረንሳይ የዩናይትድ ስቴትስ አምባሳደር ጄን ሃርትሊ በጉዳዩ ላይ ለመነጋገር ዛሬ የውጭ ጉዳይ ሚኒስትሩ ሎሆን ፋቢዩ ጽህፈት ቤታቸው ጠርተዋቸዋል። ዋይት ሃውስ በዋይት ሃውስ ሚስተር ሆላንድም ሆነ የቀድሞ የፈረንሳይ መሪዎችን ሰልለናል ወይም አልሰለልንም የሚል የሚል ውስጥ ሳይገባ የሚስተር ኦላንድን ንግግሮች አልተከታተልንም፣ ወደፊትም አንከታተልም ሲል አጥብቆ አስገንዝቧል። የፈረንሳይ ጠቅላይ ሚኒስተር ማኑኤል ቫ ከባድ ውንጀላ ሲሉ ገልጸውታል። ዩናይትድ ስቴትስ የፈጸመችው ተግባር አደገኛ መሆኑን መቀጠ መቀበል አለባት። በሁለቱ ሀገሮች ግንኙነት ላይ የደረሰውን ጉዳት ለመጠገን የሚገባትን ሁሉ ማድረግ አለባት ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር ዛሬ ብረሰልስ ውስጥ ከኔቶ ማለት የሰሜን አትላንቲክ ቃል ኪዳን ሀገሮች ተወካዮች ጋር ስብሰባ ያደርጉና ሩሲያ በዩክሬን እየፈጸመችው ባለው ተግባር ጉዳይ ምን እርምጃ እንደሚወሰድ ይወያያሉ። የመከላከያ ሚኒስትሩ ካርተር በ አውሮፓ ሀገሮች ለአንድ ሳምንት ያህል እየተዘዋወሩ ሲሆኑ የጉዟቸው አላማ ሩሲያ ለምስራቅ ዩክሬን ተገንጣይ አማጽያን በቀጥታ ድጋፍ ታደርጋለች እየተባለ በሚገኝበት በአሁኑ ወቅት ነው። ዩናይትድ ስቴትስና አውሮፓ በጉዳዩ በሚኖራቸው ትብብር ላይ ያተኮረ ጉዞ መሆኑ ተገልጿል። ሞስኮ የምስራቅ ዩክሬን አማጽያንን ታስታጥቃለች የሚባለውን ታስተባብላለች። ዩናይትድ ስቴትስ በመንግሥት የታገዘውን የቻይና ኢንተርኔት ጥቃት አወገዘች። ይህ የዋሽንግተን ትችት ዜና የተሰማው ባለስልጣናት ከፍተኛ መጠን ባለው የፌዴራል መንግሥት ሠራተኞች የግል መረጃዎች ላይ የተፈጸመውን ዝርፊያ በመመርመር ላይ ባሉበት በአሁኑ ወቅት ነው። የዩናይትድ ስቴትሱ የገንዘብ ሚኒስትር ጃክ ሉ ይህንን ያሉት ትናንት ሁለተኛ ቀኑን ባስቆጠረው ከቻይና መንግስት ከፍተኛ ባለስልጣናት ጋር በደህንነትና በምጣኔ ሀብት ጉዳዮች ላይ ያተኮረ ንግግር ላይ ነው። ጥቅስ በቻይና መንግስት የሚታገዘው የሳይበር ወይም በኢንተርኔት አማካኝነት የሚፈጸም ዘረፋ በእጅጉ ያሳዝነናል ነው ያሉት የዩናይትድ ስቴትሱ የገንዘብ ሚኒስትር። ይሁን እንጂ ሚስተር ሉ በያዝነው ዓመት መጀመሪያ ይፋ የተደረጉትና የኢንተርኔት ዘራፊዎች በቀድሞና በአሁኑ ወቅት በመንግስት በማገልገል ላይ የሚገኙ በሚሊዮኖች የሚቆጠሩ የዩናይትድ ስቴትስ መንግስት ሰራተኞች ካልተፈቀደለት ሰው እጅ መግባት የሌለባቸው የግል መረጃዎች በተከታታይ ጥቃት የተፈጸመ ስርቆት ነው። የአውሮፓ ሀገሮች በመጉረፍ ላይ ስላሉ ስደተኞችና ፍልሰተኞች ጉዳይ ምን ማድረግ እንደሚገባቸው እየመከሩ ሲሆን ከግጭቶችና አመጻ ተላቀው ደህንነታቸው ወደሚጠበቅበት አካባቢ ለመሄድ የሚሞክሩ ሰዎችን ችግር ለማብቃት ግን መፍትሄው አሁንም እንደራቀ ነው። ፍልሰተኞችና ስደተኞች ወደ አውሮፓ የሚጓዙት ወይ የሜዲተራኒያን ባህርን በማቋረጥ ጣሊያን፣ በማንኛውም መንገድ ግሪክ ደሴቶች ላይ በማረፍ ነው። በትናንትናው እለት ብቻ ከሜዲተራኒያን ላይ አንድ ሺ ሰዎች በዴንማርክና ኖርዌይ መርከቦች አማካይነት ሊተርፉ መቻላቸው ተነግረዋል። ጆዲ ካፖ አጠር ያለ ዘገባ አድርሶናል። ሰሎሞን ክፍሌ ያቀርባል። ዊሊያም ስፒንድለር የዩኤን ኤችሲአር ማለትም የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ቃል አቀባይ ናቸው። ቀውሱን አስመልክቶ ከጄኔቭ ለቪኦኤ ሲናገሩ እንዲህ ብለዋል። አሁንም በሶሪያ ኢራቅና ኤርትራ ያሉ ግጭቶች ናቸው ሰዎችን ወደ አውሮፓ እንዲሄዱ የሚገፉት። ባገኘነው የቅርብ ጊዜ መረጃ መሠረት 125,000 የሚሆኑ ሰዎች በዚህ ዓመት ከቱርክና ሰሜን አፍሪካ ወደ ግሪክና ጣሊያ አቋርጠው ገብተዋል። የዩኤንኤችሲአሩ ቃል አቀባይ አክለውም ቀውሱን ይበልጥ እያሳሰበ ያለው ጉዳይ ደግሞ በዚህን ያህል ከፍተኛ ቁጥር የሚፈልሰውን ስደተኛ የሚቀበሉ ሀገሮች ምንም ቅድመ ዝግጅት ያላደረጉ መሆናቸው ነው ብለዋል። በቂ የሚሰፍሩበትን ቦታ ማዘጋጀትን ጨምሮ የምግብ ውኃና የጤና እንክብካቤ ለመስጠት ይቸገራሉ ብለዋል። ለምሳሌ በግሪክ አነስተኛ ደሴቶች ላይ የሚታየው መጨናነቅ አንዱ ምልክት መሆኑንም አስረድተዋል። የአውሮፓ ሕብረት ስደተኞችን በሕገወጥ መንገድ የሚያሸጋግሩትን ሰዎች ጀልባዎች ሜዲትራንያን ባህር ላይ ኢላማ ለማድረግ የጀመረው ዘመቻ ምን ያህል ተሳክቶለታል የሚል ጥያቄ ቀርቦላቸው ሲመልሱም ዘመቻው ምን ለውጥ እንዳስገኘ ከወዲሁ ለመናገር መጣደፍ ይመስለኛል። ማንኛውም በህገወጥ መንገድ የሚካሄድን የሰዎች ትልልፍ ለመዋጋት የሚደረግ ጥረት የሚደገፍ ነው ምክንያቱም ህገወጥ አስተላላፊዎቹ ሁልጊዜ የሚነግዱት በስደተኞቹ ላይ በመሆኑ የሚጠቀሙባቸውን ጀልባዎች ኢላማ ማድረጉ ተገቢ ይመስለኛል። ማሰብ ያለብን እኮ ደግሞ አስተላላፊዎቹ ለስደተኞቹ ደህንነት መጠበቅ ደንታ የላቸውም፣ እንዲያውም ራሳቸው ወደ ባህር እየገፉ በመጣል ይገሏቸዋል። የዚህ ዘመቻ ዋና ዓላማ ደግሞ የሰለባዎቹን ደህንነት መጠበቅና ከአደጋ ማትረፍ ነው ብለው ስደተኞች አዲስ በደረሱባቸው ሀገሮችም የጥገኝነት መብቶቻቸው ሊከበሩላቸው እንደሚገባ የዩኤንኤችሲያሩ ቃል አቀባይ ዊሊያም ስፒንድለር አስገንዝበዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። ቮይስ ኦፍ አሜሪካ የምታዳምጡት የአሜሪካ ድምፅ ሬዲዮ በ19 በ22 እና በ25 ሜትር ባንዶች የሚያስተላልፈውን የረቡ ምሽት ዝግጅታችን ነው። የምናስተናግዳችሁ ደግሞ ሄኖክ ሰማግዜርና ቆንጂት ታየንን እስከ አራት ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቅ። የኢትዮጵያ አየር መንገድ ከአዲስ አበባ በደብሊን በኩል ወደ ሎስ አንጀለስ ካሊፎርኒያ የጀመረው በረራ የሚኖረውን የንግድ ጥቅም በከፊል ሳሐራማ ሀገሮች ደግሞ የኤሌክትሪክ ኃይል ተጠቃሚነት እንዲስፋፋ የዩናይትድ ስቴትስ ኮንግረስ የቀየሰው ኤሌክትሪፋይ አፍሪካ ረቂቅ ሕግንም ይዘናል። በሁለተኛው አጋማሽ ደግሞ ኢትዮጵያውያን በአሜሪካ ዲሞክራሲ በተግባርና ሴቶችና ቤተሰብ ይቀርባሉ። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። የዕለቱ አብይ ርዕስ ይቀድማል። የኢትዮጵያ አየር መንገድ የጀመረውን አዲስ በረራ ምክንያት በማድረግ ወደ አዲስ አበባ የመጣው የሎስ አንጀለስ የልዑካን ቡድን ከአዲስ አበባ የንግድ ምክር ቤት ጋር የመግባቢያ ሰነድ ተፈራርሟል። የአውሮፕላን በረራው መጀመር በዩናይትድ ስቴትስ ትልቁን የካሊፎርኒያ ምጣኔ ሀብት ከኢትዮጵያ ጋር ለማገናኘት ፋይዳ ይኖረው ይሆን? እስክንድር ፍሬው ከአዲስ አበባ በልዑካን ቡድኑ ጉብኝት ላይ ዝርዝር ዘገባ አድርሶናል። ባለፈው 2014 ብቻ 44 ሚሊዮን ሰዎች የጎበኟት በዚሁ ዓመትም ከ570 ቢሊዮን ዶላር በላይ የኢኮኖሚ እንቅስቃሴ የታየባት በርካቶች ለጉብኝት የሚመርጧት የሆሊውዷ ሎስ አንጀለስ የኢትዮጵያ አየር መንገድ ቀጣይ መዳረሻ ሆናለች። አየር መንገዱ የጀመረውን በረራ አስመልክቶ ወደ አዲስ አበባ የመጣው የልዑካን ቡድንም ነው ሎስ አንጀለስን የማስተዋወቅ ዝግጅት በሸራተን አዲስ ያካሄደው። በስፍራው ለተገኙት የመገናኛ ብዙሀን ባለሙያዎችና ሌሎች እንግዶችም በምስል ጭምር የተደገፈ ገለጻ ተደርጓል። ከሎስ አንጀለስ የከንቲባ ጽፈት ቤት፣ ከቱሪዝም ቦርድ፣ ከአውሮፕላን ማረፊያው ኃላፊዎች እንደዚሁም ከንግዱ ማህበረሰብ የተውጣጡ ስምንት ሰዎች ሰዎች በልኡካን ቡድኑ ውስጥ ተካተዋል ከልኡካን ቡድኑ አባላት አንዱ የሎስ አንጀለስ የንግድ ምክር ቤት አለም አቀፍ ተቀዳሚ ምክትል ፕሬዝዳንት ካርሎስ ቫልደራማ የጉብኝታቸውን አላማ ለቪዮኤ አብራርተዋልእዚህ ከመጣንባቸው ምክንያቶች አንዱ አንተም እንደምታውቀው የኢትዮጵያ አየር መንገድ ከትናንት በስቲያ ሰኞ ወደ ሎስ አንጀለስ በረራ መጀመሩ ነው ዕለቱ በሁለቱ አገሮች ታሪክ የኢትዮጵያ አየር መንገድ ለመጀመሪያ ጊዜ ሎስ አንጀለስንና አዲስ አበባን ያገናኘበት ነው። ይህ ለእኛ አስፈላጊ ነው፤ ምክንያቱም የኢትዮጵያ አየር መንገድ በአፍሪካ ከሚገኙ ታላላቅ አየር መንገዶች አንዱ መሆኑን እናውቃለን። ስለዚህ የዚህ አየር መንገድ በሳምንት ሶስት ቀን ከኢትዮጵያ ወደ ሎስ አንጀለስ መብረር መጀመሩ ለእኛ ከኢኮኖሚ አንጻር ጠቃሚ ነው። ከዚህ በተጨማሪ ግን አነስ ያለ የንግድ ልዑካን ቡድን በማምጣት ከመንግስት የሥራ ኃላፊዎችና የንግድ መሪዎች ጋር ተነጋግረናል ብለዋል ቫልደራማ። ከአዲስ አበባ የንግድና ዘርፍ ማህበራት ምክር ቤት ጋርም የጋራ የመግባቢያ ሰነድ መፈራረማቸውን ገልጸዋል። የጋራ መግባቢያ ሰነድ የተፈራረምነው የአዲስ አበባ የንግድ ምክር ቤት በአገሪቱ ካሉ ትልቁ መሆኑን በመገንዘባችን ነው ልክ እንደኛ ሁሉ በቀጥታ አነስተኛና መካከለኛ የንግድ ተቋማትን ይወክላል። የእኛ ዓላማ አባሎቻችን እርስ በርስ መተዋወቅ እንዲጀምሩ ነው እና በጋራ የበለጠ የንግድ ሥራ መሥራት እንዲችሉ ድልድይ መሆን ነው። ይህ ደግሞ በአዲስ አበባና በሌሎችም የአገሪቱ አካባቢዎች ለኢኮኖሚ እድገት ያለው አቅም ከፍተኛ መሆኑን ከመረዳታችን የመነጨ ነው። በመሰረተ ልማት ግንባታ፣ በትምህርት፣ በኃይል፣ በቤቶች ግንባታና በሌሎችም ዓለም አቀፍ ንግድ ማለት ምርቶችንና አገልግሎቶችን መሸጥ ብቻ እንዳልሆነም እንረዳለን። መረጃ መለዋወጥንም ጭምር ያካትታል። በጋራ የመግባቢያ ሰነድ ላይ ልናደርግ የምናስበው ይህንኑ ነው፣ የበለጠ የንግድና የኢኮኖሚ መረጃዎችን መለዋወጥ። ከልኡካን ቡድኑ አባላት አንዱ የሆኑት ትውልደ ኢትዮጵያዊው ሳምሶን መንግስቱ በትልቅነቱ በዩናይትድ ስቴትስ ሁለተኛ፣ በዓለም ደግሞ አምስተኛ የሆነው የሎስ አንጀለስ አውሮፕላን ማረፊያ ምክትል ስራ አስፈጻሚ ዳይሬክተር ናቸው። ያሁኑ የልኡካን ቡድን ጉዞ የመጀመሪያና የንግድ እድሎችን ለማጥናት በር የሚከፍት እንደሆነ ይናገራሉ። እንግዲህ ዋናው የዚህ አዲስ ፍላይት መጀመሩ ጥሩ ነው። የሚቀጥለው እንግዲህ ምን አይነት የንግድ እድል አሉ ብለው ለማጥናት አንደኛው ለማጥናት ነው። የሀገሪቱ ሁኔታ ይመቻል ወይ? ምን አይነት ንግድ ውስጥ መሰማራት እሱን ለመጀመር ነው። ይሄ መጀመሪያው ነው። ከዚህ እንግዲህ ይቀጥላል። እርስዎ እንግዲህ አብረዋቸው ነበሩ፣ ከአዲስ አበባ ንግድ ምክር ቤት ጋር መግባቢያ ሰነድ ሲፈራረሙ ይመስለኛል ምንድ ነው በአጠቃላይ በሉክሳምቡርግ ነው አካባቢ ያለው መንፈስ አሁን ይህን ከማስቀጠል አንጻር አሁን የተፈጠረውን ግንኙነት ከማስቀጠል አንጻር በጣም የተንቀሳቀሰ ይመስለኛል። በተለይ በሎስ አንጀለስ ያለው የኢትዮጵያ ኮሚኒቲ በጣም ይህንን የሚፈልገው ነበረ። እዚህም ኢትዮጵያን ኤርላይንስ ነገሩን በደንብ አስተዋውቆ ስሜት እንደሚገፋፋ ተስፋ አለን እና ሰክሰስፉል ይሆናሉ ብለን ነው የምንገምተው። የልኡካን ቡድኑ አባላት እንዳሉት የአሁኑ የአዲስ አበባ ቆይታቸው የመጀመሪያ ጉዞ፣ የመጀመሪያ ጥናት ነው። ምናልባት ወደፊት ግን በርካታ አባላት ያሉት የልኡካን ቡድን ሊመጣ እንደሚችል ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበረ ያደመጥ ነው። በቀጣዩ ዘገባ ከሰሐራ በታች ለሚገኙ የአፍሪካ ሀገሮች የመብራት ኃይል አገልግሎትን ለማጎልበት የሚያስችል ህግ በአራት የዩናይትድ ስቴትስ ምክር ቤት አባሎች መቅረቡ ተገልጿል። ህጉ ዩናይትድ ስቴትስ የምትረዳውና አቅምን ታሳቢ ያደረገ አስተማማኝ ስልትን ታሳቢ እንደሚያደርግ ታውቋል። ይህም የአፍሪካን ምጣኔ ሀብት ትምህርትና የጤና አገልግሎት ያሳድጋል ተብሎ ታምኗል። የቪኦኤ ዘጋቢ መሪያ ማዲያሎ የዓለም አቀፍ ልማት ፖሊሲ ላይ የሚሰራው ዋን ካምፔይን ድርጅት ታም ሃርትን በኤሌክትሪፋይ አፍሪካ ረቂቅ ዙሪያ ጠይቃ አጠናቅራለች አዲሱ አበባ ያቀርባል የዩናይትድ ስቴትስ ምክር ቤት አባሎቹ ኤድ ሮይስ ኤልየት ኤንግል ክሪስ ስሚዝ እና ኬረን ባስ ናቸው ህጉን ትናንት ማክሰኞ ያቀረቡት ዓላማው ከሰሃራ በታች ያሉ የአፍሪቃ አገሮችን የኤሌክትሪክ ኃይል መዋቅር ማሻሻል ነው ከአንታይ ፖቨርቲ ዋን ድርጅት ዋና ሥራ አስኪያጁ ቶም ሃርት አፍሪቃን በመብራት ኃይል ማጎልበት ወሳኝ መሆኑን ያስረዳሉ። አፍሪቃ ውስጥ ከአስር ሰዎች ሰባቱ የኤሌክትሪክ አገልግሎት አያገኙም። በአንዳንድ የገጠር አካባቢዎችማ ከአስሩ ዘጠኙ ናቸው በጨለማ ውስጥ ለመኖር የሚገደዱት። እስቲ ያስቡት፣ ለክትባት የሚሆኑ መድኃኒቶችን ያለማቀዝቀዣ ማስቀመጥ ተማሪዎች በፈተና ወቅት ማታ ማታ ማጥናት የማይችሉበት። ብዙ ሕዝብ ለማብሰያ የሚጠቀመው በየቤቱ እንጨት በማንደድ ነው። የንግድ ድርጅቶችን ማካሄድማ የማይታሰብ ነው። ከኒው ጀርሲ ሪፐብሊካኑ የምክር ቤት አባል ክሪስ ስሚት የአፍሪቃ ንዑስ ኮሚቴ ሰብሳቢና የዚህ ሕግ አውጪ አንዱ አባል ናቸው ብዙ ሚሊዮን አፍሪቃውያን ተጠቃሚ የሚሆኑበት ህግ ነው ብለው፣ በ21ኛው መቶ ክፍለ ዘመን የዘመናዊ ጤናና ኢኮኖሚ ተጠቃሚዎችም ይሆናሉ ሲሉ ያስረዳሉ። ህጉ ምን ግብ እንዳለው ደግሞ ሃርት ይናገራሉ። አንደኛ ሃምሳ ሚሊዮን አፍሪቃውያን ለመጀመሪያ ጊዜ የኤሌክትሪክ ተጠቃሚዎች ይሆናሉ። አገሮቹ ቢያንስ 20 ሺ ሜጋዋት የሚጠጋ አዲስ ኃይል ያገኛሉ። ያ ደግሞ ለከተሜው ብቻ ሳይሆን ለገጠሬው አፍሪካዊም ጭምር ነው። ባለፈው የበጋ ወቅት ፕሬዚዳንት ባራክ ኦባማ ተመሳሳይ የሆነ ዓላማ ያለውን ፓወር አፍሪካ የተሰኘ እቅድ ይፋ አድርገዋል። ይህ አሁን አዲስ የወጣው ሕግና ፕሬዚዳንቱ ይፋ ያደረጉት እቅድ ይጣጣማሉ ይላሉ ሀርት። The bill would make permanent the president's initiative. We don't want to see this very, very good initiative from the president go away when he leaves office. Presidential initiative. <laughs> ዴሞክራቶችም ሆኑ ሪፐብሊካኖች ደግፏቸው በስኬት ሊዘልቁ ይገባል። በዚህ አዲስ ህግ መግቢያ ላይ ያሰፈርነውም ይህንኑ ነው። ሃርት አክለው እንዳሉት ይህ ህግ ለአፍሪቃ ምርቶች የገበያ ዕድል ለሚሰጠው ለአገዋም ጠቃሚና አበረታች ነው ያለ ምርት ንግድ አካሄድም ለንግድ ደግሞ ኤሌክትሪክ ወሳኝነቱ አያጠያይቅም። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ከምሽቱ ሶስት ሰዓት ከሀያ ሁለት ደቂቃ ሊሆን ጥቂት ሰከንዶች ይቀራሉ። ወደ ተከታዩ ዘገባችን ስናልፍ የኮንፌዴሬሽን ባንዲራ በህዝብ አደባባይ እንዳይውለበለብ የሚጠይቁ ጥሪዎች በተለያዩ የዩናይትድ ስቴትስ ግዛቶች በመሰማት ላይ ናቸው። ከ150 ዓመታት በፊት ዕውቅና ባልተሰጠው የኮንፌዴሬሽን ጥምረት ተዋህደው ለብቻ ተገንጥለው ሀገር ለመመስረት ጥረት ያደረጉና ባሪያ ፍንገላን ያራምዱ የነበሩ የደቡባዊ ዩናይትድ ስቴትስ ግዛቶች የውጊያ ባንዲራ በሕዝብ አደባባይ እንዳይውለበለብ የሚለው ጥሪ በተለያዩ የደቡብ ግዛቶችም እየተስተጋባ ነው። የአወዛጋቢውን ባንዲራ የአደባባይ ዕድሜ በማብቃት ባለፈው ሳምንት በቻርልስተን ከተማ በሚገኝ ታዋቂ የጥቁር አሜሪካውያን ቤተ ክርስቲያን በጸሎት ሥነ ሥርዓት ላይ ሳሉ ዘጠኝ ጥቁር አሜሪካውያን የተገደሉባት የደቡብ ካሮላይና ግዛት የሕግ አውጪዎች የመጀመሪያዎቹ ናቸው። ዝላቲካ ሆና ባካዚየን ዛማኖቭ በርዕሱ ላይ ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ ተከታዩን ይዟል። ለአንዳንድ የደቡብ ዩናይትድ ስቴትስ ግዛቶች ተወላጆች የኮንፌዴሬሽን ባንዲራ የታሪካቸው ትልቅ ጊዜ ማሳያ ሲሆን፣ ሌሎች ደግሞ የባሪያ ፍንገላና የዘር ልዩነት ዘመን አስታዋሽ መለያ ነው። በአካባቢው የፖለቲካና የሃይማኖት መሪዎች እንደታጀቡ ነበር የደቡብ ካሮላይናዋ ግዛት አገረ ገዢ ኒኪ ሄሊ ከፋፋ ይዘት የሚያንጸባርቀውን ባንዲራ አስመልክቶ ሀሳባቸውን የገለጡት ዛሬ የታወከ ስሜት በሌለበት የአንድነት ስሜትን በሚያስተጋባ ሁናቴ ነው። ይህን ባንዲራ ከዋና ከተማይቱ ምክር ቤት ቅጥር ይውጣ የምንለው ሲሉ ያስታወቁት አገረ ገዥዋ። ይህንንም ተከትሎ የምክር ቤት አባላት ባደረጉት ክርክር ባንዲራው የደቡብ ካሮላይናን ታሪክና ቅርስ ከሚዘክረው በላይ የደቡብ ካሮላውያን ካሮላይናውያንን የዘር ልዩነት ያጎላል የሚለውን እንደሚያምኑ ነው ያስረዱት። በእርግጥ እውነት ነው፣ ሌሎች አሉ፣ ሌሎች ጥላቻን የሚያራምዱ ቡድኖች አሉ። ይህንን የውጊያ ባንዲራ የጥላቻ ዓላማ መለያ ያደረጉ ባለፈው ሳምንት በቻርልስተን ከተማ ዘጠኙን ጥቁር አሜሪካውያን በግፍ ተኩሶ የገደለውን ተጠርጣሪ የሚያሳይ አንድ ፎቶግራፍ፣ ግለሰቡ አወዛጋቢውን የኮንፌዴሬሽን ባንዲራ ሲያውለበልብ ያሳያል። በሚሲሲፒም በተመሳሳይ የምክር ቤት አባላት የደቡብ ግዛቶች ባንዲራዎች ያን አወዛጋቢ የባንዲራ ምልክት መያዛቸውን ነው ያነሱት። ሰዎች ባንዲራውን ለሌሎች ያላቸውን ጥላቻ መለያ ምልክት አድርገው እየተጠቀሙበት ነው። ስለሆነም የሚሲሲፒ ባንዲራ አካል ሆኖ መቀጠል በፍጹም የለበትም። በርካታ የዩናይት ስቴትስ ታላላቅ መደብሮችና በኢንተርኔት ድረገጾች አማካኝነት ሸቀጦችን ለገበያ የሚያቀርቡ የንግድ ተቋማት ጭምር ታዲያ አወዛጋቢውን ባንዲራና ሌሎች ያን ምስል የሚያንጸባርቁ የመታሰቢያ ምልክቶች መሸጥ የሚያቆሙ መሆናቸውን በትላንትና ዕለት አስታወቁ። በመጪው ዓመት ለሚካሄደው ፕሬዚዳንታዊ ምርጫ የዲሞክራት ፓርቲያቸው እጩ ለመሆን በመንቀሳቀስ ላይ የሚገኙት የቀድሞዋ የውጭ ጉዳይ ሚኒስትር ሂላሪ ክሊንተን የንግድ ድርጅቶች የወሰዱትን እርምጃ አወደሱ። And I also commend Walmart for deciding to ይህን ምልክት የሚጠቀሙ ሸቀጦች ከመደብሮቹ ለማውጣት ዎልማርት ለወሰደው እርምጃ አድናቆቴን ለመግለጽ ወዳለሁ። አማዞን፣ ኢቤይና ሲርስም የዎልማርትን ፈለግ መከተላቸውን ዛሬ ይፋ አድርገዋል። ሌሎቹም የእነሱን አርአያነት እንዲከተሉ ነው ላሳስብ የምሻው። ክሊንተን በሚዙሪ ክፍለ ግዛት የምርጠኝ ዘመቻቸው ወቅት ጥቁር አሜሪካውያን በሚበዙበት ቤተ ክርስቲያን ለታዳሚዎች ሲናገሩ የዘር ልዩነት ዛሬም በአሜሪካ አላበቃም፣ ብዙ ስራም ይጠብቅብናል ብለዋል። የተከበራችሁ አድማጮች የምታዳምጡት የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት ናይልሳት ላይ ታገኙናላችሁ። አሁን ከእናንተው ከአድማጮቻችን ካገኘናቸው አስተያየቶች ጥቂቱን እናሰማ። አድማጮቻችን የቴክኒክ ክክል ደርሷል። እስከዚያው ድረስ አስቀድመን ናቸውን አንዳንድ ዜናዎችን ንግለጽ ቆንጅት። በዚህ ሳምንት አንድ ታሪክ ተመዝግቧል። ሁለት ኤርትራውያን ብስክሌተኞች እንደዚሁም ሶስት ደቡብ አፍሪካውያን ብስክሌተኞች በዝነኛው ቱር ደ ፍራንስ የዓለም የብስክሌት ውድድር የመጀመሪያዎቹ አፍሪካውያን ተሳታፊ በመሆን ዘንድሮ ታሪክ አስመዝግበዋል። ኤምቲኤን የተባለው እንደሚታወቀው ይሄ ቆንጅት የቴሌኮሚኒኬሽንስ ኩባንያ ነው። ዋና መቀመጫው በደቡብ አፍሪካ ያደረገ የብስክሌተኞች ቡድን በትናንትናው እለት የ21 ዓመቱን የኮርስ ብስክሌት ጋላቢ መርሃዊ ቅዱሱንና ዳንኤል ተክለ ሃይማኖትን ለመጨረሻው ዘጠኝ ሰዎች የሚገኙበት ቡድን እንዲወዳደሩ መርጧል። በዚህ ቡድን ውስጥ እንግዲህ አንድ አሜሪካዊ፣ አንድ እንግሊዛዊና አንድ ደግሞ የቤልጂግ ብስክሌተኞች አሉበት። አመሰግናለሁኝ ሄኖክ። አንድ ሌላ ዜናም እናካፍል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አሜሪካውያንን ጠልፈው በእገታ የሚይዙ ወገኖችን የሚመለከተው የሀገሪቱ ፖሊሲ በሰፊው እንዲሻሻል ትዕዛዝ ሰጥተዋል። መንግስት በውጭ ሀገር በሽብርተኞች ታግተው ያሉ አሜሪካውያንን ባለው አቅም ሁሉ ተጠቅሞ ያስለቅቃል ብለዋል። ፕሬዚደንቱ የታገቱባቸውን ሰዎች ለማስለቀቅ ከጠላፊዎች ጋር የሚደራደሩ ወይም ማስለቀቂያ የሚከፍሉ ቤተሰቦች ከእንግዲህ ወዲያ በሕግ እንደማይጠየቁ ዛሬ ፕሬዚደንት ኦባማ በዋይት ሀውስ አስታውቀዋል። የምትከታተሉት የአሜሪካ ድምፅ ሬዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁን የረቡዕ ምሽት ዝግጅታችንን ነው። ወደ ሁለተኛው አጋማሽ ስንሸጋገር ሳምንታዊ ቅንብር ኢትዮጵያውያን በአሜሪካ ኢትዮጵያውያን ከመጪ እሁድ ጀምሮ ለአንድ ሳምንት እዚህ ዋሽንግተን ዲሲ አካባቢ ይገናኛሉ። ከካናዳ፣ ከአውሮፓ ከኢትዮጵያም ጭምር ይሰባሰባሉ። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዓመታዊ በዓሉን እዚህ ዲሲ አካባቢ ስለሚያከብር፣ መንስኤው፣ መገናኛው፣ ምክንያቱ ያ ነው። ታዲያ ይሄ የስፖርት ስብስብ ሌሎች በርካታ ስብስቦችንና ግንኙነቶችን እየፈጠረ ነው። በማኅበራዊ ጉዳዮች፣ በፖለቲካ፣ በሃይማኖት ዘተረፈ ለሚገናኙ ኢትዮጵያውያን ሰበባቸው አገናኛቸው ይኸው የስፖርት ፌዴሬሽን ነው። በዚሁ መሠረት ከየስቴቱ የሚመጡትን የኢትዮጵያውያን ማኅበረሰብ ማዕከሎችና የሃይማኖት ተቋማትን የሚያገናኝ አዘጋጆቹ እንደሚሉት በዐይነቱ የመጀመሪያ የሆነ አገር አቀፍም ይሉታል ጉባኤ የዛሬ ሳምንት ሰኔ 24 ቀን ወይም ጁላይ 1 እንደ ፈረንጆቹ አቆጣጠር ይካሄዳል። ቦታውም ዩኒቨርሲቲ ኦፍ ሜሪላንድ የስብሰባ አዳራሽ ነው። አዘጋጁ በእንግሊዝኛው ምህጻረ ቃል ዲአር ኢኤኤም ድሪም የኢትዮጵያውያን ኮንሶርቲየም በአማርኛ የኢትዮጵያውያን ማኅበረሰብ ድርጅቶች የሰሜን አሜሪካ የወልቤትስ ይባላል። ምንድን ነው እሱ? ዓላማውስ? በዩናይትድ ስቴትስና በካናዳ የሚገኙ የማኅበረሰብ ማዕከሎችን በአንድነት የሚያስተዳድር የሚያስተባብር ወይስ ምን? ሌሎች ጥያቄዎችንም እያነሳሁ ከዋና ጸሐፊው ጋር ተወያይቻለሁ። ዶክተር ሚካኤል አጎናፍር ይባላሉ። አመሰግናለሁ ዶክተር ማይክ እስቲ ከዓላማውን ጀምር። ይሄ እንቅስቃሴ ከተጀመረ አንድ ሁለት ዓመት የሞላው ሲሆን የተለያዩ ኢኒሽቲቦችን ወይንም የጋራ የሆኑ የማህበራዊ ግልጋሎትን የሚሰጡ ተቋሞች ሲቋቋሙ ሰንብተዋል። በተለያዩ የአሜሪካን ክፍለ ግዛቶች የኮሚኒቲ ሴንተር ወይንም ማዕከሎች አሉ። ከዚህ በተጨማሪ ደግሞ የሃይማኖት ድርጅቶች አሉ። ሁነኛ የሆነ ጠንካራ የሕብረተሰብ ድርጅት ግን ሊያሰጡት የሚችሉትን ጥቅሞች ያገኘን አይደለንም የሚሉ ብዙ ክፍሎች ስለነበሩ የዛሬ ሁለት ዓመት ይህንን እንቅስቃሴ ስናደረግ እስቲ የተለያዩትን ድርጅቶች የሚያቀራርብ የጋራ የሆነ መድረክ ፕላትፎርም መፈጠር የተሻለ አማራጭ ነው። ተጨማሪ ድርጅቶችን ማቋቋም ሳይሆን ያሉትን የሚያቀራርብ የጋራ መድረክ ቢኖር ለሁሉ ነገር ምቹ ነው የሚል ሀሳብ አላቸው። በተለይ ልምድ ያላቸው ይሄንን እንቅስቃሴ ከጅምሩ ሲያበረታቱ የነበሩ ሰዎች የጋራ የሆነ ትብብር ማበጀት አለባቸው የሚለው ነገር ስላመዘነ ነው ይሄንን ድርጅት ማደራጀት የጀመርነው ከአመት በላይ አስቆጥሯል እንግዲህ ከተመሰረተ አትራፊ ያልሆነ ከፖለቲካ እና ከሃይማኖት ነጻ የሆነ ቅርርብ ለመፍጠር ነው በድርጅቶች መሀል ይህን የወልቤት ወይም የጋራ ስታስቡ ግን ቅድም እንዳሉት አሁን በየስቴቱ ወይም በየክፍለ ግዛቱ የኢትዮጵያ ማህበረሰብ ማዕከሎች አሉ አሁን ዲሲ አካባቢ እንኳን ሶስት አራት አሉ ምን ይሰራሉ ተገቢ ነገር ሰርተዋሉ ሌላ ጉዳይ ነው ግን ሁሉም የየራሱ አላማ የተቋቋመበት የሚያደርጉበት አላማ ስላለው እንዴት አድርጋችሁ ነው የምታሰባስቧቸው? የሃይማኖት ተቋማትም ብለዋል ይጨምራል። እንደ ሃይማኖቶችን በነገራችን ላይ በመሰረት የጋራ ፕላትፎርም ስለሆነ በተወሰነ የማህበራዊ አገልግሎቶች ላይ ሃይማኖት ተቋሞችም ቢሆኑ ለምሳሌ ስለ ወጣት፣ ስለ አዛውንት የመሳሰለ ወይንም ስለ ጤና የመሳሰለ ፍላጎቶች ባሉባቸው ቦታዎች ላይ ይሄ የካፓሲቲ ቢልዲንግ ኢንስቲዩሽን ስለሆነ አቅፍም ለማለት ያዳግታል። ዋናው ምንድን ነው እያንዳንዱ ከሰላሳ በላይ የሚደርስ የኢትዮጵያ ማህበራዊ የማህበረሰብ ተቋሞች አሉን። በየስቴቱ ያሉትን ጨምሮ ዲሲ አካባቢ አምስት የሚደርሱ አሉ። ግን ሁሉም የተለያየ አቀራረብ ቢኖራቸውም ግልጋሎታቸው በአብዛኛው ተመሳሳይ ነው። ማህበረሰቡን በማህበራዊ አገልግሎት ማጠናከር ነው። ቢያንስ በእኛ ግምት በወጣቶች ዙሪያ ሁሉም ሰው ፍላጎት አለው፣ የወጣት ልማትን የወጣት ወደ ወጣቶቹ እንሄዳለን። ግን አሁን ቀደም ሲል እንደጠየቅኩት ወይም እዚህ በራሪ ወረቀታችሁ ላይ እንደማየው ግን የኢትዮጵያውያን ማህበረሰብ ድርጅቶችን ነው የምታሳተፉት የምታሰባሰቡትና አሁን የሃይማኖትም ሊገባ ይችላል ብለውኛል። መልካም ግን ምን ያህል መቀራረብ ይኖራል? ሁሉም የየራሱ ደንብና ስርዓት አለው የተቋቋመበት። የሃይማኖቶቹንም ስናይማ እንደውም ፈጽሞ የተለየ ነው ከማህበረሰብ ማዕከል አሰራርና እንዴት አድርጋችሁ ነው እነዚህን የሁሉንም አላማ አጣጠማችሁ አንድ የጋራ ማዕከል የምትፈጥሩት እን አካሄዱን ነው ምለው ኮንሶርቲየም የተባለበትን ምክንያት ለዛ ነው። ምናልባት የአማርኛው አጠቃቀም የወልቤት የሚለው ከታወቀው ደራሲና ባለቅኔ ጸጋዬ የተወሰደ ቢሆንም ሀሳቡ በኮንሶርቲየም ደረጃ ድርጅቶች ሲደራጁ ሁሉም የተቋቋመበትን አላማ ይዞ በተወሰነ ጉዳዮች ላይ የትብብር መድረክ ማበጀት ነው። የጋራ የሆኑ ጉዳዮች ላይ ትብብር መድረክ በማበጀት አልፎ አልፎ በሚኖሩ የጉባኤ ወይንም የአወቃቀር ዝግጅቶች የትብብርና የጋራ አካሄዶችን የመፍጠር ጉዳይ ይሆናል ስለዚህ እያንዳንዱ የተቋቋመበትን ዓላማ አይስትም። ስራውንም የሚያቆምበት ምክንያት የለም። የሚያዋህድ ድርጅትም አይደለም በመሰረቱ። ነገር ግን መሰረታዊ የሆኑ የሕብረተሰቡ ማህበራዊ ፍላጎቶች የተባሉ ሁሉም በጋራ የሚያምንባቸው ጉዳዮች ላይ የጋራ መድረኮች ይኖሯቸዋል፣ የጋራ ኦፊሶች ይኖሯቸዋል። የወልቤት የሚያሰኘው ነገር ሁለት አይነት ግንዛቤ ያለው አንዱ ቁሳዊ ተፈጥሮ ምንድን ነው? በየቦታው የጋራ የሆነ የማህበራዊ ግልጋሎት መስጫ ህንፃ የመፍጠር ጉዳይ ነው። እያንዳንዱ የተቋቋመ ድርጅት የራሱ ህንፃ የመኖር ሁኔታው እጅግ ፋይናንሻሊ ፊዚብልም ስለማይሆን፣ አንድ የግልጋሎት ማዕከል ቢኖረን በጋራ የምንገነባው አብረን መጠቀም እንችላለን የሚል ግምት አለን። ይሄ እንግዲህ በህንፃና በግንባታ ደረጃ ያለውን ነገር ነው። ሁለተኛው ደግሞ እነዚህ ድርጅቶች ትስስር ያስፈልገዋቸዋል። በተወሰነም ጊዜ በዓመትም የተወሰነ ጊዜ አሁን እንደምናደርገው በመጪው ጁላይ ላይ ድርጅቶቹን በአንድ ቦታ ላይ በማምጣት የልምድ ልውውጥ እንዲያደርጉ፣ ጠንካራ የስራ ልምድ ያለበትን ቦታ እንዲህ አይነት ካልተለመደበት ቦታ ጋር ማገናኘት ትስስር መፍጠር ነው አላማው። እና በእርግጥም ማዋሃድ የሚል አይነት ግንዛቤ ስለማይሆን ድርጅቶች የቋቋሙበትን እንትን አይስቱ። ዝግጅቱን ከጀመራችሁ መሰናዶ ከጀመራችሁ ቅድም እንደገለጡት ሶስት ተመጥኗል። ለምን ዘገያችሁ? አሁን የዛሬ ሳምንት የመጀመሪያውን ጉባኤ ልታረጉ ነው እንደ መሰለኝ። የዛሬ አመት ሰፕቴምበር ላይ ነው የምስረታ ጉባኤ ያደረግ ነው በዚህ በዲኤምቪ ወይም ዲሲ ሜትሮ ኤሪያ ላይ የቀረውን በሙሉ ደረጃ በደረጃ እያሳተፍን ለመምጣት ካለፈው እንግዲህ አሁን ዘጠኝ ወር ገደማ መሆኑ ነው። ጥሪ አድርገናል። በዚህ በአሁኑ ደግሞ በመላው ኖርዘርን አሜሪካ ካናዳን ጨምሮ ያሉ የኮሚኒቲ ማህበራትን በመጋበዝ የመጀመሪያ ደረጃ ቅርር መፍጠር ይጠይቃል። በአንድ ጊዜ ሰውን እና ድርጅቶችን ኑና በአንድ ላይ ግንባርን መፍጠር የሚባል አካሄድ መቼም ተግባራዊ ስለማይሆን የመጀመሪያው ደረጃ ትውውቅ የአሁኑ ኮንፈረንስ ወይንም ኮንቬንሽን በየአመቱ ፖርቱን ፌስቲቫል ተከትሎ እንዲህ አይነት ባህል ብናዳብር ቅርቡን ኦሬዲ መፍጠር ይቻላል። ግባችሁ እንግዲህ ቅድም እንደገለጡት በየስቴቱ ካናዳም ጨምሮ ያሉትን የኢትዮጵያ ማህበረሰብ ማዕከሎች ምን ያህል ሰርተዋል፣ ህብረተሰቡ የሚፈልገውን አሟልተዋል ወይ ብላችሁ መርምራችሁ በጋራ ቢሰራ ደግሞ አንድ ውጤት ያለው ነገር ይገኛል በሚል ነው። ለዚሁም ነው እንግዲህ ጁላይ አንድ ወይም ሰኔ 24 የዛሬ ሳምንት ሰባ የምታደረጉት። ግን የስንቶቹን ይሁን ታግኝታቸዋል ለዛሬ ሳምንት ጉባኤ የኢትዮጵያውያን በአሜሪካ ቅንብር አላበቃም። በዚህ ጥያቄ የጀመረው ቀጣይ ክፍል በቀጣዩ ኢትዮጵያውያን በአሜሪካ ዝግጅት በሚቀጥለው ሳምንት ነው ይቀርባል። አሁን ዴሞክራሲ በተግባር ይቀጥላል። በኢትዮጵያ ግንቦት 16 በተካሄደው አምስተኛው ብሔራዊ ምርጫ ገዢው ፓርቲ ኢህአደግ እስካሁን ውጤታቸው ይፋ በሆኑት መቶ በመቶ እንዲያሸንፍ ያስቻሉ አደረጃጀቶች አደረጃጀቶችና የፖለቲካ አምዶች ምንድን ናቸው? በዋሽንግተን ዲሲ በትናንትና ዕለት በፍሪደም ሀውስ ተቋም የተካሄደ አንድ ውይይት አጠቃላይ የኢትዮጵያን የፖለቲካ ሂደትና የተቋማት ነፃነትን የመረመረ ነበር። ገዢው ፓርቲ ኢህአዴግ መንግስታዊና የምጣኔ ሀብት አቅሞችን በስፋት ተጠቅሞ ህዝቡን የማደራጀት ብቃቱን ምሁራን ትንተና የሰጡበት ጉዳይ እንደሆነ የጆርጅ ሜሰን ዩኒቨርሲቲ የዓለም አቀፍ ጥናት መምህር ተረንስ ላይንስ የገለጹት ጉዳይ ነው። ኢትዮጵያዊቱ ጋዜጠኛ ስመኝሽ የቆየ በኢትዮጵያ ምርጫና የመገናኛ ብዙኃን ነጻነት ዙሪያ የሰጠችውን አስተያየት ለምሽቱ ዲሞክራሲ በተግባር እናቀርባለን። በተለይ እኔን እንግዲህ ጋዜጠኛ ነኝ። በሙያዬ ለረጅም ጊዜ በኢትዮጵያ ጋዜጠኝነት ላይ ሰርቻለሁ እና እኔን የሚመለከተኝ የሚዲያው ጉዳይ ስለሆነ በብዛት ያወራሁት እሱ ላይ ነው። በኢትዮጵያ ያለው የሚዲያ ሁኔታ በአጠቃላይ ከ2005 ምርጫ በኋላ በጣም እያሽቆለቆለ ሄዶ አሁን ያለንበት የከፋ የምንለለው ደረጃ ላይ ደርሷል። ከ2005 በፊት የነበሩ አብዛኞቹ ጋዜጦች እና የግል የሚዲያ ተቋማት ከመንግስት በደረሰባቸው ጫና፣ እስር እና በተለያዩ ምክንያቶች ከገበያ ወጥተዋል። ጋዜጠኞች ታስረዋል። ብዙዎች ተሰደዋል። አሁን ምርጫው ባለፈው በግንቦት ላይ በነበረው ምርጫ ቀደም ብሎ ከአንድ አመት አስቀድሞ ደግሞ እንዲሁም ኢንተርኔት ላይ በሶሻል ሚዲያ ላይ አክቲቭ የነበሩ ጋዜጠኞችና አክቲቪስቶች እንዲሁ የታሰሩበት ሁኔታን ያለው እሱን ተከትሎ የተለያዩ ሚዲያ ተቋማት ተዘግተዋል። የተለያዩ ጋዜጠኞች ከሀገር ወጥተዋል። ስለዚህ በአጠቃላይ ስንመለከተው መንግስት ሚዲያንና በተጨማሪም ደግሞ የማህበራትና የመንግስት ያልሆኑ ተቋማትን በፍርሃት የሚመለከትበት ሁኔታ ላይ ነው ያለው እና በጣም አስቸጋሪ ምንለው። ይሄ ከምርጫ ፖለቲካ ጋር የተያያዘ ነው ብለሽ ታስቢያለሽ? ምክንያቱም እንግዲህ ከዚህ ቀደም ጋዜጠኞች የታሰሩበትንም ወቅት በምንመለከትበት ጊዜ በኒውዮርክ መሰረቱን ያደረገው የጋዜጠኞች መብት ተሟጋች ቡድን ሲፒጄ ጋዜጠኞች የሚታሰሩት ምርጫ በቀረበ ቁጥር ነው ሲል የሚያቀርባቸው ዘገባዎች አሉ። እንዴት ታየዋለሽ? አንቺ ከምርጫ ጋር የሚያያይዘው ነገር አለ ብለሽ ካሰብሽ? እንዴት ልክ እንዳልከው ነው አመጣ ከዚህ በፊት የነበሩትን ልምዶች ስንመለከት አሁንም የሆነውን ያለውን ስንመለከት ምርጫ በሚደርስበት ጊዜ መንግስት ጠንከር ያሉ እርምጃዎችን በጋዜጠኞች ላይ በሚዲያ ተቋማት ላይ እና በማህበራት እና በመሳሰሉት የሰብአዊ መብት ተሟጋቾች ላይ እርምጃዎች ይወስዳል። ይህን በምናይበት ጊዜ ምርጫ በደረሰ ጊዜ መንግስት እነዚህን ተቋማቶች ሊያሰሙ የሚችሉትን ድምጾች ምን ያክል እንደሚፈራቸው ነው የምናየው። የባለፈውን የ2010 ምርጫ ብንመለከት ከምርጫው አንድ አመት ቀደም ብሎ ነው የጸረ ሽብር ህጉና የአዲሱ የማህበራት አዋጅ እንዲወጣና ተግባራዊ እንዲሆን የተደረገው። አሁንም ተመሳሳይ ሁኔታ ነው የምናየው ስለዚህ መንግስት በራሱ መተማመን ሳይችል ሲቀር ውስጡ ያለው የፖለቲካል ጥንካሬ ጥሩ ሳይሆን ሲቀር የሚያሳየው ነጸብራቅ ነው ብዬ ነው የማስበው። ይሄ ሁኔታ ደግሞ ለአንቺ በጣም ቅርብሽ ነው፣ አንቺም ከሀገር የወጣሽበት ምክንያት የሆነው አብረውሽም ይሰሩ የነበሩ ጋዜጠኞች ከሀገር ይወጡም አሉ፣ በእስር ቤትም የሚገኙ አሉ አጠቃላይ ሁኔታውን በምትመለከች ጊዜ እንዳንቺ አይነት ወጣት ጋዜጠኞች ኢትዮጵያ ውስጥ ለመስራት ከሚደቀኑባቸው ፈተናዎች ከፖለቲካ ጫና ውጭ ሌሎችንም ስጠቅሽ ነበረ ዛሬ ፍሪደም ሃውስ በተካሄደው የፓናል ውይይት ላይ። እነሱስ ምንድናቸው? እንደው አጠቃላይ ስዕሉን ሙሉ ስዕሉን አሳየን እስኪ። በኢትዮጵያ ያለው አሰራር ምንድን ነው? የመንግስት ድምፅና የተቃዋሚ ድምፅ ብሎ መከፋፈል ነገር አለ ወይ? የመንግስት ሚዲያ ይሆንና የመንግስትን ድምጽ የሚያስተጋባ ይሆናል ወይ ደግሞ የግል ሚዲያ ብለን የምናያቸው በአብዛኛው የተቃዋሚዎችን ድምፅ የሚያንጸባርቁ ወይም ኮምፕሊትሊ ወደ ሌላኛው ጥግ የሚፈረጁ ናቸው? በመሀል ሆኖ ትክክለኛውን የጋዜጠኝነት መስፈርቶች ተከትሎ ኤቲክስ ተከትሎ የሚሰራ ሚዲያ በጣም ገና በእንጭጭ ላይ ሆኖ ከላይ ካናት እየተቀጠቀጠ ያለ ፕሮፌሽን ነው። ይህን አስመልክቶ የዓለም የመገናኛ ብዙሀን ነጻነት ቀን ከፕሬዚዳንት ባራክ ኦባማ ጋር ከሌሎች ሶስት የመገናኛ ብዙሀን ነጻነት አቀንቃኞች ጋር ሆናችሁ ከፕሬዚዳንቱ ጋር ተወያይታችሁ ነበረ። ምናልባትም በእኛም ዝግጅት የተናገርሽበት ጉዳይ ነው። ግን እንዲያው ጠቅለል ለማድረግ በዚህ ምርጫ ዓመት በአጠቃላይ ደግሞ ዩናይትድ ስቴትስ በኢትዮጵያ የምትከተለውን ፖሊሲ አስመልክቶ ከፕሬዚዳንቱ ጋር የተነጋገራችሁትና በአንቺ ደግሞ ሊለወጥ ይችላል የምታያቸው ሀሳቦች ምንድን ናቸው? ያው ተቃውሞውን፣ አሉታዊ የሆነውን እንሰማለን። ግን ምን ሊደረግ ይችላል በአንቺ እይታ? እኔ ሁሉም ነገር ጭለማ ነው ብዬ አላስብም። ኢትዮጵያ ውስጥ ሚዲያ የለም ማለት አይደለም። ሚዲያ አለ። የመንግስት ሚዲያ አለ። የግልም ሆነው ያለባቸውን ጫና ተቋቁመው የሚሰሩ ሚዲያዎች አሉ፣ ጋዜጠኞችም አሉ። በሶሻል ሚዲያም፣ በትራዲሽናሉ፣ በጋዜጦችና በመሳሰሉት ላይ የሚሰሩ ጋዜጠኞችም አሉ። ስለዚህ የእነሱን አሁን አገር ውስጥ ሆነው የሚሰሩትን ጋዜጠኞች አደንቃለሁ፣ ይፈርታቸውንም ተገቢውን ሪኮግኒሽን ሰጣለሁ። ከዛ ባለፈ የውጭ ያለው የአሜሪካ መንግስትም ሆነ ሌሎች ሀገሮች ምን ማድረግ ይችላሉ ለሚለው ኢትዮጵያ ውስጥ ትልቅ የመብት ጥሰት አለ። ጋዜጠኞች እየታሰሩ ነው። ጋዜጠኞች እየተሰደዱ ነው። የመብት ተሟጋቾች በእስር ቤት ይገኛሉ። ተቃዋሚ ፓርቲ አባላቶች ትልቅ ጫና ይደርስባቸዋል። ይሄ ባለበት ሁኔታ ያለውን ሁኔታ ተገንዝቦ መንግስት ይሄንን ጫና የሚያደርገውን ነገር እንዲያቆም ከኮንሰርን ያሳስበኛል ከማለት ያለፈ ተግባራዊ ነገር እንዲያደርጉ እንፈልጋለን። ከዛም በተጨማሪ ደግሞ ያሉትን ያለውን ኢትዮጵያ ውስጥ ያለው ትንሿንም ክፍተት ቢሆን ተጠቅሞ የጋዜጠኞችን አቅም በማጎልበት ሚዲያዎችንም አቅም በማጎልበት ላይ በገንዘብም ሊሆን ይችላል በሌሎች እንትኖች መርዳት ያለው ሚዲያውን እንዲያድግ መርዳት ስ አንድ ሌላ ነገር ነው። ሁለት በመጨረሻ ደግሞ ፀረ ሽብር ሕጉ የአሜሪካ መንግስት እና የውጭ የምዕራብ ዓለም ሀገራት በእነሱ ግፊት የመጣ ሕግ ነው። አሜሪካ የነበረው ናይን ኢለቨን እንትን ተከትሎ የመጣ ሕግ ነው። ከምሽቱ 3 ሰዓት ከ43 ደቂቃ ሆኗል። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። ተከታዩ ዘገባችን ሴቶችና ቤተሰብ ይሆናል። ሴትና ቤተሰብ ሲባል ደግሞ ቆንጅታየ ትታወሳለች። ምን ይዘሻል ቆንጅት? ሄኖክ እንግዳሉኝ ካለፈው ሳምንት የቀጠለ ውይይት ነው ወይዘሮ ብርሃኔ ኤድ አባ ይባላሉ የኢትዮጵያ አካል ጉዳተኛ ሴቶች አገር አቀፍ ማህበር መስራች ሊቀመንበር ናቸው በልጅነታቸው በፖሊዮ ምክንያት ለአካል ጉዳት የተጋለጡት ወይዘሮ ብርሃኔ በህክምናቸው በትምህርታቸው በኋላም በዚህ ማህበር እህቶቻቸውን ለመድረስ ባደረጉት ጉዞ የአሜሪካ የሰላም ጓድ አባል የነበሩና እናቴ ሲሉ በፍቅር የሚገልጿቸው ሴት በጎ ፈቃደኛ እንክብካቤ አድርገው አስተዋጽኦ አበርክተውላቸዋል ህይወታቸው በሰላም ጓድ በዚህ መልክ የተነካው ወይዘሮ ብርሃኔ በፈንታቸው ለወገኖቻቸው ስለሚያበረክቱት ትልቅ ስራ ወደ አሜሪካ መጥተው ታላቁን የብሔራዊ የሰላም ጓድ ሽልማት ተሰጥቷቸው ተከብረዋል በዛ ዙሪያ ባለፈው ሳምንት አውርተናል አውርተውናል ማህበራቸው ምን ምን ስራ እየሰራ ነው፣ ዛሬ ይገልጹልናል። የመሰረትነው ማህበሩን ስምንት ነን። አንድ ጉዳት አልባለች ከመካከላችን፣ ሌሎቻችን የተለያየ አካል ጉዳት ያለብን አይነ ስውርም ነበረች። እኔም ጓደኛዬም እንዲሁ ሞታለች። ላቀ ምትባል በጣም ትታወቅ ጠንካራ ሰው ናት። እና ስንመሰርተው በአብዛኞቻችን አካል ጉዳታችን አንዱ ነው የስራ ማጣትን የምናየው ሰዎች መንገድ ላይ የሚሉንን የምናየው፣ ይሄ ከፍተኛ ተጽዕኖ። ለምሳሌ እንደ ታስታውሽ እንደሆነ አላውቅም፣ አገር ቤት ሆነሽ አንዳንድ የአካል ጉዳተኞችን ሲያየሙና ከንፈር የሚመጡት ነገር ይሉታል። እና እነዚህ የስነ ልቦና ጦርነት አላቸው ውስጥሽ፣ ሳያውቁት እነሱ ግን የሚያሳዩሽ የፊታቸው ሁኔታ አይ፣ እንደዎችን የመሰለች ልጅ አይ የሚሉት ነገር አለ እና መባልም የለበት በቃ አካል ጉዳተኝነት ማለት ሁልጊዜ ለሀዘን የተፈጠረ አይነት አይደለም ሰርተን እና ተምረን እራሳችን የምንችልበት ነው በአብዛኞቻችን እንደዚህ የምንገናኘው ልጆች ላቀችም ከኔ ጋር ህፃናት ማሳደጊያ ነበረች ብዙዎቻችን ታወቃለን በየህክምናውን በየምኑ ስለዚህ ለምንድን የአካል ጉዳተኛ ሴቶች ማህበር እንመሰርተው እንላለን በደግሞ አልፈን አልፈንም በተለያየ ማህበራት እንዲሁ በጎ ፈቃደኛ ስራ እንሰራለን አልፈን አልፈን ማለት ነው ወንዶቹ ጋር ትንሽ ጊዜ ሰርቼ ነበረ እኔም ላቀችም አንዳንዶቻችን የአካል ጉዳተኛ ሴቶች ተጽዕኖ በቃ ድርብ ነው። ሕይወታችንም ነው ሰውም ላይ ስናየው ደግሞ በተለይ ደግሞ ትምህርቱም የሌላቸው ስራውም የሌላቸው አካል ጉዳተኞች ሴቶች ምን ሊሆኑ እንደሚችሉ ገምቼ እና ይሄ ነበር ያነሳሳን። ግን በጣም በሚገርም ሁኔታ ለሌላው ማህበር መመስረት በጣም ቀላል ነበር። ለእኛ ግን ስምንት አመት ከታገልን ከስምንት አመት በኋላ ነበር ፍቃድ የሚያገኘ ነው። ለምን ሊያስቸግር ቻለ? ወይዘሮ ብርሃኔ አዎ የሁሉ ሰው ጥያቄ ነው ለምን ነበር የሚሉን ምንድን ነበር የሚሉን ሁሉም ሰው ፈቃድ ስንጠይቅ አንደኛ ከማህበራት አዎ ይሁን የሚል እንትን ያስፈልግ ነበረ እንዲሁም ድጋፍም አዎ ለምን አስፈልጋችሁ ማህበር አላችሁ። ለምሳሌ ማህበር አለ፣ አካል ጉዳት ምን አስፈለገ? የሴቶች ማህበር ለብቻ ነበር የሚሉን። ሁሉም ሰዎች በቃ አስፈላጊ ነው ስንል፣ ሪዝናችን አካል ጉዳተኛ ሴት። እኔ የማመጠይቃቸው በጣም የማስታውሰው ብዙ ጊዜ ለምን ነበር የሴቶች ሚኒስትር ያስፈልገው? ታዲያ ጥሩ ጥያቄ በልፍ የላቸውም። የሴቶች ሚኒስትር ለምን አስፈለገ? ልክ እንደዛ ነበረ። የአካል ጉዳተኛ ሴቶች የሚያስፈልገን ነበር የምለው ሁልጊዜ ምክንያቱም ሴትነታችን ነው አደለ? ሚኒስትር ተቋቁሞልን በሴትነታችን በልዩ ተጽዕኖ ለረጅም ዘመን ይኖረብንና የሴቶችን እኩል ተሳታፊነትን ነበረ ተፈላጊነቱ። የአካል ጉዳተኛ ሴቶችም ይኸው ነው በሴትነቷ በአካል ጉዳቷና፣ በተለይ ደግሞ በዚህ በድህነት ውስጥ የምትኖረዋል እንደው ደብል ወይም ሶስት ሶስት እጅ ጥፍ ችግር ያለባት ሴት ናት። እና የራሷ ሲኖራት የራሷ ድምፅ ይኖራታል። ራሳችን ለራሳችን ደግሞ አለን። በቃ የራስሽን ጉዳይ ራስሽ ስታወሪ ነው እንጂ ሌላ ሰው እንደዚህ ነው ብሎ በሁለተኛ ወገን የሚነገርልሽ ነገር ውጤቱ እኔ ግን፣ እኔ እንዲሆኝ እኮ ነው ሕይወትን ያለፍኩት። ትማር ስራ ሳገኝ ስራ ላይ ያለው ተጽዕኖ፣ ቤት ውስጥ አካል ጉዳተኞች ጉልበት በዛው ሴቶች ላይ፣ በተለይ ቤት ተቀምጠው ምንም አይሰሩም እየተባለ የማይቆጠርላቸው ገባሽ? የሰሩት ነገር እንደ ስራ የማይቆጥርላቸው እኔ እዛ ውስጥ በደንብ ስለምሰራ ቤት ለቤት ስንሄድ ምን ትሰራለች? ምንም ማሰራ የሚሉ እና ግን የቤቱን ልብስ የምታጥ ምግብ አዘጋጅታ መንብታ ይሄ እኮ ቢተመን በደሞዝ ነው ስናየት ነው። እና የሚሉቸውን ያንን ነገር ለማጥፋት ድምፅ ለማሰማት የራሳችን ማህበር አስፈላጊ ሆነ። ተገኝ እንደሚለው የተቋቋመው በጣም በሰፊ በዘመናት ትግል በወቃ ስምንት ዓመት ስምንት ዓመት የፈጀ ነው። ምን ስራ ነው የምትሰሩት ወይዘሮ ብርሃኔ በማህበራችሁ አማካይነት? ዋናው ነገራችን አንዱ አድቮኬት ማድረግ ነው። አንዱ የሴቶችን እኩል ተጠቃሚነት፣ የሴቶችን ተሳትፎ የአካል ጉዳተኛ ሴቶች ማለት ነው። ትሟገታላችሁ። ሁለተኛው ደግሞ አቅም መገንባት ነው። አሁንም በስፋት ብንሰራበት አንድ ሰው ከተማር አንድ ሰው አይደል የራሳችን ምሳሌ ብንወስድ ለምሳሌ አሁን ተምሬ ስራ ይዤ ራሴን ከጫኩ ስለ መብቴ አውቃለሁ ማለት ነው። ከዛ በኋላ የት እንደሚሄድ አውቃለሁ ማን እንደሚጠይቅ መሆን እንዳለበትና አንድ ጥናት አስጠንተን ነበር ማህበሩ ላይ አባላት ዘጠና ፐርሰንቱ የሚገርምሽ ትምህርት ደረጃቸው ሀይ ስኩል ያልደረሱ ናቸው። ሁለተኛ ደረጃ ያልደረሱ ናቸው። ቀጥሎ ደግሞ የኑሮ ስራ የሌላቸው ናቸው። እነዚሁ ሰዎች እና እንግዲህ ይታሽ በትምህርት በትምህርት በስራ ከሌለው አቅሙ ካልበቃ ምን ሊሆን ይችላል? በሚል ሰፊ ስራ ለመስራት አስበን፣ በአብዛኛው አሁን ምንድን ነው የምንሰራው መሰለሽ የዚህ የጎልማሶች ትምህርት ሊትረሲ ፕሮግራም ነው የሚሉት በእንግሊዝኛ እንደሱ የጎልማ መሰረተ ትምህርት በእኛ ስም ማለት ነው መሰለሽ። በአካል ጉዳተኞች ለምሳሌ ብሬል ማንበብ የማይችሉም በስተኋላ አይነ ስውርነት ያጋጥማቸው ነው ብሬል ነበር። አሁን ምን ሆኑ ማለት ነው? ማይም መሆኑ ማለት ነው። ራሳቸው ትክክል አላነበቡት አደል፣ ልክ ነው ሁለተኛ ምልክት ቋንቋ የማይችሉ እንዲሁም ኖርማል ሀሁ የማይችሉትን አባሎቻችንን ስልጠና እንሰጣለን። አሁን በቅርቡ እንደውም ሳይመረቁ አይቀሩም። እየጨረሱ ነበርኩ እኔ ስመጣ ይመረቃሉ ማለት ነው። ሰባ አምስት ናቸው። ከሰባ አምስቱ ያጠናቀቁት በእርግጥ ወደ ስልሳ አራት አካባቢ ይደርሳል። የምልክት ቋንቋ ወይስ የብሬል ሁለቱንም ሶስቱንም ዘርፍ በፈረቃ አድርገህ ስልጠና እንሰጣለን። ፊደል እንደኔ እግር ጉዳት ላለባቸውና ፊደል ላልተማሩ ሀሁን እናስተምራለን ፊደል ቁጥር ምናምን እናስተምራለን። የምልክት ቋንቋ ደግሞ ለመስማት መናገር ለማይችል ልጆች እንሰጣለን። እንዲሁም ለዓይነ ሥውራን ብሬል ትምህርት እንሰጣለን። በሰኞ ሮባርት ጠዋት ከሰዓት፣ ጠዋት ከሰዓት እያደረግን ወደ አራት ወር የፈጀ የስልጠና ፕሮግራም ነው ይሄ። አንዱ ይቀጥላል። አሁን ምክንያቱም አዲስ አበባ ላይ አሁን አጠናቅናል። ቀጥለን ደግሞ ወደ ክልል እንሄዳለን ብለናል እናስባለን። እስካሁን በአዲስ አበባ ደረጃ ነው። አዎ፣ በአዲስ አበባ ደረጃ ነው ይሄኛው ፕሮግራም ያለው። ሌላው እንደዚሁ የ ምግብ ዝግጅት ስልጠና እንሰጥና ከሀገራ ስልጠና ይወስዱና የሚፈልጉት መነሻ ካፒታል እንሰጣቸዋለን። ማቴሪያሉን ገዝተን ነው የምንሰጣቸው። ለምሳሌ በሪ ላይ ቦምቦሊኖ እየጠበስኩ ሸጣለሁ ምናምን ብለው እቅድ ያወጣሉ። የስራ እቅድ እንሰጣቸዋለን ማለት ነው። ለእነሱ ትልቅ ነገር ነው። በምን በምን ትታገዛላችሁ? ወይዘሮ ብርሃኔ እንግዲህ አጋዦቻችን በአብዛኞቹ ፊንላንድ መንግስት፣ ትሬሽሆልድ የሚባል አሶሴሽን አለ። ትሬሽሆልድ አሶሴሽን ስሙ እራሱ በአካል ጉዳት ላይ ነው። ራሳቸውም አካል ጉዳተኞች ናቸው። አንደኛው ፕሮግራም የሚደግፉን ጎልማሶች ትምህርት ላይ ግን፣ የሚደግፉን እዚያው ፊንላንድ ሆነው አቤሊስ የሚባል ድርጅት ነው የሚደግፈን። እና ገንዘባችን በእርግጥ ድጋፋችን ትንሽ ነው፣ ግን ባለው ነገር እንደምንም እያጣጣነው በፕሮግራም እንሄዳለን። በሀገር ውስጥ ምን ድጋፍ አላችሁ? ከመንግስትም ከመንግስታዊም ካልሆኑ አካላት ከግለሰቦችም እንደዚሁ በሀገር ውስጥ እንግዲህ ማህበራዊ ጉዳይ ሚኒስቴር ደጋፊያችን ነው አንዱ። ሁለተኛም ደግሞ የአካል ጉዳተኞችን ጉዳይ በተመለከተ እሱ ነው ተጠሪው፣ አለ እኛ ሀገር እና ለአካል ጉዳተኛ ማህበራት በአመት አነስ ያለች ብር ይሰጠናል። እንደ ብዙም አይደለም እንደ አስራ አምስት ሺህ በአሁኑ አመት እንደውም ብዙ ሰጥተነዋል። ወደ ሀያ አስራ አምስት ሺህ ኢትዮጵያ ብር እና እነዚህ ብሮች ማለት ብዙ ጊዜ የአቅም ግንባታ ነው ለማህበራት የምናደርገው ቢሮውን ራሱ ማለት ነው። እንደኛ ደግሞ የሴቶች ማህበር ስለሆነ ልዩ የሚያደርገው የትም ማህበር ላይ የሌለ የቡና ጠጡ ፕሮግራም አለን። በጣም አባላት ይወዱታል። ይሄንን ለውጮቹንም ስንነግራቸው አንዳንዴ ለልምድ ልውውጥ ይመጣሉ። እና በአስራ አምስት ቀን አንዴ ቡና አዘጋጃለን። ቡና ይፈላ ለማቃቸው አባላት በተራ በተራ ውይይት ነው የምንወያየው። መምጣታቸው ራሱ ልጆቹ በጣም ደስ ይላቸዋል። እዛ የለም እንዴ ነው የሚሉት። በአንድ ምክንያት እንኳን ካላደረግን ምንነው ሳምንት ተቋረጠ አለያ ወጥተው ጓደኛ ይፈጥራሉ። ቁጭ ብሎ መወያያ ይሆ መወያያ ይሆናል ከውጭ ሰዎችም እንጋብዛለን። የሚገርምሽ ለምሳሌ ከተለያየ የመንግስት ድርጅቶችና ልጆቹ የሚደሰቱበት ነው አንዱ በጣም ደስ የሚላቸው እና ትንሽ ተንፈስ ብለውበት የሚሄዱ በቃ ስለራት ወራ አድርገው ሄዱበት ቦታ ነው እና ይሄ ይህንን ነገሮች የምንሸፍናቸው እንደዚህ ከአንገብት ባገኘ ናቸው ነው ራንትሮችን በጎ ፈቃደኞችም አለው ቆንጂት፣ ውይይታችሁ ሰፋ ያለ እንደሚሆን ተስፋ አደርጋለሁ። ቀጣይ ጥሪም አላቸው ወይዘሮ ብርሃኔ ዳባ። ዌብሳይት የለውም ድርጅታቸው። ይገርመሃል ሄኖክ እና እስካሁን እንዴት የላችሁም ብለው ይጠይቁናል ብለዋል። እንግዲህ ሄደው የሚጎበኟቸው ሰዎች እንዲረዷቸውም ጥሪ ያላቸው በቀጣዩ መስተዋት ፕሮግራማችን እንመለስበታለን። ወይዘሮ ብርሃኔ እናመሰግናለን። የአቅም ግንባታ ጉዳይ በተለይ የአካል ጉዳተኞች ሴት ሲሆኑ ደግሞ በተለይ ያለውን ሁኔታ ብዙ እገዛ በፖሊሲ ይምረግል፣ እንደዚሁ ሕዝቡም ደግሞ በማህበረሰብ ተቋማት ብዙ እገዛ ሊያደርግ የሚገባው ነው እና በመስታወት ዝግጅት ሰፋ ያለውን ውይይት የምናቀርብ ይሆናል። እንድትከታተሉ እንጋብዛለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። አድማጮች ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች የምናቀርብበት ሰዓት ነው። ወደዚያው እንለፍ። ስላስምን እንደምናችሁ ቪኤ የምደውለው ከዚህ ክሻትን ነው። የዓርብ ፕሮግራም አዳምጬ ነበር። በጣም የገረመኝ የኢትዮጵያ መንግስት የኤሌክትሪክ ሀይሉን ለኬንያ መንግስት አቅርቦት ላይ ዝግጅት ተፈራሪ መናስ ሲባል ሰምቼ ነው። በጣም የሚገርም ነገር የአገሩ ህዝብ በጨለማ እያደረ ሲሚንቶ የሚያመርቶ ሀይል አቶ ፋብሪካ እየቆመ እያለ ለአውሮፓ ለአፍሪካ አቅርቦት ላይ ነኝ ብሎ ሲያቀርቡ ነው ገርሞኝ እና ግራ ገብቶኛል። ጠናሽትልኝ ይገባዋል ነኝ በአቶ ንጉሴና በአቶ ፈቃዱ ሰጥ ገባ ክርክር ሰምቻለሁ። በዚህ መሰረት አስተያየት ለመስጠት ነው። ከዲሞክራሲ መሮች አንዱ ምርጫ ነው። ምርጫ ደግሞ የራሱ እንትኖች እሴቶች አሉት፣ ወይም ደግሞ ደረጃዎች አሉት። በመጀመሪያ ደረጃ ምርጫ ሲባል በሶስት ሊከፈል ይችላል። የዲሞክራሲ ሂደቱን ለመገምገም እንዲያመች ዘንዳ ቅድመ ምርጫ፣ የምርጫ ጊዜ፣ ድህረ ምርጫ የሚለው ነገር ቢታይ ጥሩ ነው የሚል ግምት አለኝ። ቅድመ ምርጫ የሚለው ምዝገባ ጀምሮ ከመራጮችና ከተመራጮች ምዝገባ ጀምሮ እስከ ካርድ መውሰድ ያለው ሂደት መገምገም አለበት። የዲሞክራሲ ሂደቱ በምርጫ በምርጫ ምዝገባ ላይ። በሁለተኛው ደረጃ በምርጫው ጊዜ የተካሄዱ አካሄዶች ትክክል ነበሩ ወይ፣ እንዴት ነበሩ ወይ የሚለው ነገር መታየት አለ። ሶስተኛው በውጤት ላይ ውጤት። አሁን አብዛኛዎቹ በተለይ ደግሞ አቶ ንጉሴና አቶ ፍቃዱ የሚከራከሩት ያሉት በውጤቱ ላይ ያለው ነው። ስለዚህ አጠቃላይ ምርጫ ሲባል ቅድመ ምርጫውን በምርጫው ጊዜም ድህረ ምርጫውን መታየት አለበት። በዚህም ሲታይ ቅድመ ምርጫ የሚዲያ የተመደበው ባጀት አጠቃቀም መንግስት መንግስታዊ ካፓሲቲ ተጠቅመው ወይም ደግሞ አቅም ተጠቅሞ ከሆነ ለምርጫ ለፖለቲካ የሚለውን ነገር መታየት አለብን። በእነዚህ አይነት ነገሮች የማያግባቡ ካለ ነጻ ፍርድ ቤት አለ ወይ፣ በፍርድ ቤት መታየት ይችላሉ ወይ፣ ፍትሐዊ የሚዲያ ክፍፍል ነበረ ወይ፣ ነፃ የመንቀሳቀስ እንትን ነበረ ወይ፣ የሚሉትን ነገሮች አጠቃላይ የምርጫ ሂደቶችን መታየት አለብን። ሁላችሁንም ለአስተያየቶቻችሁ እናመሰግናለን። የምታጋሩን አስተያየት ካለ በስልክ ቁጥራችን 2022059942 የውስጥ መስመር 14 በመጫን መልእክቶቻችሁ ማኖር ትችላላችሁ። በፌስቡክ እና በትዊተር ደግሞ ቪኦኤ አማህሪክ ብላችሁ ተከተሉን። አሁን የምሽቱን ዋና ዋና ዜናዎች እናስታውሳችሁ። ከሁለት አመታት በፊት ፕሬዚደንት ሳልቫኪርን ከስልጣን ለማውረድ በተደረገ መፈንቅለ መንግስት የተሳተፉና ሀገር ከድተዋል ተብለው ተከስሰው በስር የነበሩ አንድ ፖለቲከኛ የገዢው ፓርቲ የኤስፒኤልኤም ዋና ጸሐፊ ሆነው ተሹመዋል። የተባበሩት መንግስታት ድርጅት ማዕከላዊ የአፍሪካ ሪፑብሊክ ካሉት ሰላም አስከባሪዎች ውስጥ በአንድ ሌላም ክፍለጦሩ በልጆች ላይ ወሲባዊ ጥቃት በመፈጸም የተጠረጠሩ ወታደሮች መገኘታቸውን አስታወቀ። የድርጅቱ ቃል አቀባይ ስቴፋን ዱጀሪክ የወታደሮቹን ማንነትና ከወዴት ሀገር እንደሆኑ አልተናገሩም። ባለፈው ዓመት ግን 14 ፈረንሳውያን ወታደሮች በዛችው ሀገር ልጆች ላይ ወሲባዊ ጥቃት ተፈጽመዋል ተብለው ሲመረመሩ እንደነበረ ይታወሳል። የስደተኛ ካምፕ ጥበቃ ላይ የነበሩት ወታደሮች የራባቸውን ልጆች ቀረብ እያሉ ምግብና ውሃ እንስጣችሁ በማለት ወሲብ ይፈጽሙባቸዋል ሲሉ እማኞች መናገራቸው ይታወሳል። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። በሙዚቃ ይሆናል የምንሰናበተው። እዚህ በስቱዲዮ ፕሮግራሙን የመራልን ንጉሱ ታምሬ ነው በዕለቱ ስርጭት አዘጋጅ በትዝታ አበላቸውና በሌሎቹም ባልደረቦቻችን ስም የምንሰናበታችሁ ቆንጅት ታዬና ሄኖክ ሰማ እግዚአብሔር ነን። የትግርኛ ዝግጅት ይቀጥላል። ነገ በምሽቱ በአንድ ሰዓት በቀዳሚው ዝግጅት፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ።